ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሳምንቱን ትልቅ ቀን መለስ ብሎ የሚያስታውስ ቅንብር ነው። ቀዳሚው ምርጫ 2012 የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ተጠናቀቀ። አሜሪካውያን ለቀጣዩ አራት ዓመታት የሚያስተዳድራቸውን ፕሬዝደንት መረጡ። ለወራት የዘለቀና ከፍተኛ ፉክክር የታየበት የምረጡኝ ዘመቻ በፕሬዝደንት ኦባማ አሸናፊነት የተቋጨበት ያለፈው ማክሰኞ ምሽት በተለይም ደግሞ ከሁለቱ ተፎካካሪ እጩዎች ጀርባ በየፊናቸው እጩዋቸውን በመደገፍ ለተሰለፉና ውጤቱን በጉጉት ተውጠው ይጠባበቁ ለነበሩ አሜሪካውያን ምን ዓይነት ገጽታ ነበረው? በመላው ዩናይትድ ስቴትስ ሚሊዮኖች የምርጫ ውጤቶችን ለመስማት ምሽቱን በቴሌቪዥን መስኮት ተለጥፈው ነው ያመሹት። በአካባቢያችን በሚገኙ የተለያዩ የምሽት መዝናኛዎች የነበረውን ትዕይንት ተዘዋውረን ተከታትለናል። በዋና ከተማይቱ ዋሽንግተን ዲሲ እና በሜሪላንድ አንዳንድ ስፍራዎች የተዘዋወረው አሉላ ከበደ ከተመለከተው በአጭሩ ያጋራናል። የምሽቱ መጀመሪያ ሰዓታት እንደ ውጭው ሁሉ ቀዝቃዛና እርግጠኝነት በጎደለው ነገር ግን የልቤ ሞላ ይሆናል በሚል የጉጉት ተስፋ የተዋጡ ስሜቶች የሰፈነባቸው ይመስላሉ። በሁለቱም ጎራ ያሉ አሜሪካውያን የእጯቸውን ማሸነፍ ማረጋገጥና ምሽቱን የደስታቸው መዳረሻ ማድረግ ነው ሕልማቸው። ሁለት አሸናፊ በአንዴ ቢያንስ ይህን በመሰሉ ፉክክሮች የለምና ውጤቱ መንታጣዎችን የአሸናፊነትን አለያም የሽንፈትን ጽዋ ሊያጎናጽፍ መቻሉ ግን የታመነ ነው የሬጌ ስልት ከመድረኩ ከሚንቆረቆርበት በበርካታ ሰዎች የተሞላ አንድ ዋሽንግተን ዲሲ ውስጥ ካለ የመዝናኛ ስፍራ በእነኛ የመጀመሪያ ሰዓታት ያገኘኋቸው ታዳሚዎች አይናቸውን ከቴሌቪዥኑ መስኮት ሳይነቅሉ እየተንጠባጠበ የሚመጣውን የየግዛቶቹን የምርጫ ውጤት ትንበያ በአንዳች ጥበቃ በመከታተል ላይ ናቸው ጃን እባላለሁ ሲሉ በመጀመሪያ ስማቸው ራሳቸውን ያስተዋወቁኝ በትውልድ ከሄይቲ የሆኑ አሜሪካዊ ጋር መነጋገር የያዝን ኦባማ ገና ለመጀመሪያ ጊዜ ወደ ሥልጣን ሲመጡ በሁሉም መልኩ ዐይነተኛ ለውጥ ለማምጣት ነበር የተነሱት። ይሁንና አንዳንዶች እንቅፋት በመፍጠር ሙሉ በሙሉ ያለሙት ሊሳካ አልቻለም። በመሆኑም ጅምራቸውን ዳር ለማድረስ ተጨማሪ አራት ዓመታት ያስፈልጋቸዋል። በምርጫው አሸንፈው ለዚያ እንደሚበቁም አምናለሁ። የሚበዙት በመዝናኛ ክፍሉ ያሉት ታዳሚዎችም በተመሳሳይ የኦባማ ደጋፊዎች ናቸው። በጉጉት እንደ ተዋጡ እጯቸው ለድል የሚበቁበትን መልካም ዜና ጥበቃው ቀጥሏል። የየግዛቶቹ ውጤቶችም ቀስ በቀስ በመግባት ላይ ናቸው። ወደ የትኛው እጩ እንደሚያዘነብሉ አስቀድሞ ከታወቁት ግዛቶች የሚመጡት የምርጫ ድምጽ ቆጠራ ውጤቶች እንደ ተጠበቁ በየጣቢያው የቴሌቪዥን ጋዜጠኞች ይፋ ሲደረጉም ሆነ ገና ያለየላቸው ግዛቶች ግምት ሲገለጥ ውጤቱ ለእጯቸው ሲሰምር ሞቅ ያለ ጭብጨባ ይከተላል። አሁን ሰአቱ እኩለ ሌሊት እየተቃረበ ነው የብዙዎች ግዛቶች የምርጫ ውጤቶችና ግምቶች ይፋ መደረግ ቀጥለዋል በሲልቨር ስፕሪንግ ከተማ ወደሚገኝ አንድ ኢትዮጵያውያን ወደሚያዘወትሩት ምግብ ቤት ጎራ አልኩ አቢሲኒያ የኢትዮጵያ ምግብ ቤት ይባላል ሲኤንኤን የቴሌቪዥን ማሰራጫ ባራክ ኦባማን ለአሸናፊነት የሚያቃርቡ የተለያዩ ግዛቶች የምርጫ ውጤቶችን ያዘሉ ውሀዞች በተከታታይ ይፋ በማድረግ ላይ ነው CNN television projects that Barack Obama will be re-elected president of the United States. He will remain in the White House. ባራክ ኦባማ በድጋሚ የዩናይት ስቴትስ ፕሬዚዳንትነት ይመረጣሉ የሚል ግምት ላይ ደርሰናል። የኦሃዮ ክፍለ ግዛትን ድምፅ አሸናፊ ይሆናሉ የሚል ግምት ነው ያደረብን። በመሆኑም ኦባማ ለሚቀጥሉት አራት ዓመታትም አሜሪካን ይመራሉ። ወልፍ በመላው የዩናይት ስቴትስ እና በዓለም ዙሪያ የፕሬዚዳንቱን ዳግም መመረጥ ተከትሎ እየታየ ያለውን ሁኔታ መግለጽ ቀጥሏል። wins this battle for the White House. They're excited in Chicago. They're excited at Times Square in New York. They're watching all over the world right now. The President of the United States has been reelected right now. Let's listen in to some of the excitement. የዛሬ አርባ ዓመታት ግድም የአሜሪካ ዜግነትን በተቀበሉ ማግስት ድምፅ የመስጠት ዕድል ያገኙበትንና የኦባማ መምረጥ ያሳደረባቸውን ስሜት የገለጹት በምግብ ቤቱ ካነጋገርኳቸው አንዱ የምጣኔ ሀብት ባለሙያው ዶክተር ገዛሃኝ ከበደ ናቸው። በ1982 ለመጀመሪያ ጊዜ ትምህርት የተሰማኝ የዲሞክራሲ መብቴ ነው እና አሁን ደግሞ እኔንም ይመስል ፕሬዚዳንት እንደገና ሲመረጥ

ብዙም ሳይርቅ የሚገኝ አንድ ሌላ መዝናኛ ነው የመጨረሻ ያደረግኩት። ዶክተር ኤንድሪያ ሱሊቫን ይባላሉ። በመካከለኛ ዕድሜ የሚገኙት ጥቁር አሜሪካዊት በጥልቅ የደስታ ስሜት እንዳሉ ካገኘኋቸው የኦባማ ደጋፊዎች አንዷ ናቸው። ለኦባማ ዳግም መምረጥ ምክንያት ነው ብለው የሚያምኑትን ነገሩኝ። ያሸነፈው በትክክለኛው ወገን ስለሆነ ነው። በህዝቡ ወገን ስለሆነ ማለት ነው። ይሄ የህዝቡ ውሳኔ ነው። ተቀብሎ መራመድ ብቻ ነው የሚያስፈልገው። አሁን አሁን ኦባማ ተመርጠዋል። እርሳቸውን ለሚደግፉትም ሆነ ተቀናቃኛቸውን ደግፈው ድምጻቸውን ለሰጡት ለሁለተኛ ዙር የሥራ ዘመን ፕሬዚዳንት ሆነው ሊያገለግሉ ነው። ቀጣዩ የተግባር ሥራ የሚገለጥበት ነው። የሚመዘኑትም በዚሁ ነው አገለግለዋለሁ ባሉት ህዝብም በታሪክም በእኛም በኩል መላልሰም በዘገባዎቻችን የምንጎበኛቸው ርዕሶች ይሆናሉ።